ዛሬ እዚህ ብራስልስ ከአውሮፓ ፓርላማ ፊት ለፊት በመቶ የሚቆጠሩ ኢትዮጵያውያን ከተለያዩ የአውሮፓ ሀገሮች የመጡ የኢትዮጵያን መንግስት በመደገፍና የአውሮፓ ህብረትም የኢትዮጵያን መንግስት የሚሰጠውን ድጋፍ እንዲቀጥል እዚህ ሰላማዊ ሰልፍ አድርገዋል። ይህ ሰልፍ እንግዲህ ከእስከዛሬዎቹ የመጀመሪያው የመንግስት ደጋፊዎች ለሰልፍ የወጡበት ሁኔታ ነው። ከዚህ በፊት የኢትዮጵያ መንግስት የሰብአዊ መብት ጥሰት ይፈጽማል፣ የአውሮፓ ህብረት ለኢትዮጵያ መንግስት የሚሰጠውን ድጋፍ በቅድመ ሁኔታ እንዲያደርግ የሚል ጥያቄ ነው የነበረው። የዛሬው ደግሞ የኢትዮጵያ የኢትዮጵያን መንግስት የአውሮፓ ህብረት ከሙሉ ልቡ እንዲደግፍ ተቃዋሚዎች ወይም እዚህ ሰልፍ የሚያደርጉት ኃይሎች በኢትዮጵያ መንግስት ላይ የሚያነሱት ክስ ትክክል አይደለም የሚሉ ኃይሎች ናቸው። እዚህ ከሰልፉ አስተባባሪዎች ውስጥ ሶስቱ አጠገብ ያሉ ሰልፉን ዓላማ ባጭሩ ያስረዱናል። ስሜ ታደሰ የገብረ እግዚአብሔር እባላለሁ የመጣሁት ከስቶኮልም ስዊድን ነው። ሰላም ቴሌቪዥን የሚባል የኮሚኒቲ ሚዲያ እመራለሁ ነው እዚህ የመጣ ነው የኢትዮጵያ መንግስት በኢትዮጵያ ውስጥ እስካሁን ድረስ ላለፉት ሀያ ዓመታት የሰራቸውን የልማት ስራዎች ሰላማችን እሱን በ በመደገፍ እና በቅርቡ ሀገራችን ውስጥ የተከሰቱት አንዳንድ ነውጦች ይህችን ሀገር ወደ መበታተን እና ወደ ሰላም መጥፋት ሁኔታ ያመራ ስለነበር፣ ይህ ነገር አሳስቦን የአውሮፓ ህብረት ደግሞ አንዳንድ ሀገሪቱን ሰላም የማይፈልጉ ግለሰቦች እና ድርጅቶች እዚህ እየመጡ ለእነሱ የሚሰጧቸው ኢንፎርሜሽን የተሳሳተ መሆኑን ለማስረዳት እነሱን የሚደግፉ ሀገሮች ራሳቸው ለምሳሌ የኤርትራ መንግስት፣ አንድም የዲሞክራሲ ነገር የሌለው መንግስት የኢትዮጵያን ጉዳይ አሳስቦኛል ብሎ እነ ግንቦት ሰባት የተባሉትን ድርጅቶች እያገዘ ሀገራችን ለማተራመስ የሚያደርገው ሴራ ለመቃወም እና አና ጎመዝ የሚባሉ የፓርላማ አባላት ደግሞ የሀገራቸው ጉዳይ እነ ፖርቱጋል በኢኮኖሚ ችግር ያለች ሀገር እሱን ትታ ስለ ኢትዮጵያ ጉዳይ ብቻ የሚሰሩትን ስራ ለመቃወም ነው እዚህ የመጣ ነው። አመሰግናለሁ። ወንድሜ እዚህ ቀደም የነበሩት ሰልፎች በኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ፣ ሰው ይገደላል፣ ይታሰራል፣ ስለዚህ የአውሮፓ ህብረት በኢትዮጵያ መንግስት ላይ ጫና እንዲያደርግ የሚጠይቁ ነበሩ። የዛሬው ሰልፍ እዚህ አውሮፓ ህብረት ላይ ስታመለክቱ፣ እነዚህ የመብት ጥሰቶች ኢትዮጵያ ውስጥ የሉም ነው የምትሉ ላይሆን ይችላል። እኛ ሀገራችን ውስጥ የተፈጠሩ ችግሮች ሰላማዊና ሰላማዊ በሆነ መንገድ ሊፈቱ ይችላሉ ነው የኢትዮጵያን አንድነት የኢትዮጵያን ህልውና የኢትዮጵያን መኖር የማይፈልጉ አንዳንድ ድርጅቶች ጸረ ኢትዮጵያ አንድነት በመሆን ራሳቸውን አደራጅተው በመምጣታቸው፣ አይ እኛ እዚህ ጋር በቃ የኢትዮጵያ አንድነት ከአሁን በኋላ ለድርድር አይቀርብም። ለንደን ላይ ሰምታችኋል፣ ምናልባት ኢትዮጵያ ካልተመታተነች የኦሮሞ እንትን መብት ሊያገኝ አይችልም የሚል አይነት በጣም የወረደ ይዘው ቀርበዋል። እኛ ያንን ነው የምንቃወሙ። የኢትዮጵያን አንድነት፣ የኢትዮጵያን ህልውና፣ የኢትዮጵያን ሰላም፣ የኢትዮጵያን እድገት ከመደገፍ አኳያ ነው የመጣ ነው። ይህኛው የደንማርክ አስተባባሪ ነበሩ። የሚቀጥሉት ደግሞ ከሆላንድ የመጡት አቶ እስራኤል ይባላሉ። ከሆላንድ የመጡ ናቸው አንዱ ጎልፍ አስተባባሪ ናቸው። የጠየኳቸው አውሮፓ ህብረት ምን እንዲያደርግ ነው የምትፈልጉት ብዬ ነበር። እኛ ጥያቄያችን የነበረው ነገር ምንድን ነው? ሁለት ነገሮችን ነው። አንደኛ የኢትዮጵያ ልማት መቀጠል አለበት። በሁለተኛ ደረጃ በኢትዮጵያ ጉዳይ ጣልቃ የሚገቡ ኃይሎች ደግሞ ኢትዮጵያ ጉዳይ ላይ ጣልቃት መግባት እንደሌለባቸው እና የኢትዮጵያ የፖለቲካ ጉዳይ በኢትዮጵያኖች መፈታት አለበት። እጃችሁን አታስገቡ፣ ኢትዮጵያ በልማት ላይ ትገኛለች፣ ልማቱ ይቀጥል። ይሄ የሚል ጥያቄዎችን ነው እኛ ያቀረብ ነው። ሰልፎን የጠሩት በአውሮፓ የኢትዮጵያን መንግስት የሚደግፉ የኢትዮጵያውያን በአውሮፓ የ የሶሻል ሚዲያ ኔትወርክ ነው። መልእክታቸውን ለካውንስሉ እና ለኮሚሽኑ አቅርበዋል።